ምክንያት ከቀያቸው ተፈናቅለው ወደ አዲስ አበባ የመጡ የወሎና የአካባቢው ነዋሪዎች ወደ መኖሪያ ቤታቸው የመመለስ ስራ እየተካሄደ ነው። አዲስ አበባ የሚገኘው የልዩ አውቶብስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ተፈናቃዮቹን በነፃ ወደ አካባቢያቸው የመመለስ ስራ ዛሬ የጀመረ ሲሆን አገልግሎቱ ለተከታታይ አራት ቀናት ይቀጥላል ተብሏል። በደብረ ብርሃንና በባህር ዳር ተመሳሳይ ተፈናቅለው የሚገኙ ነዋሪዎችን ወደ አካባቢያቸው እንዲገቡ የወሎ ህብረት የልማትና የበጎ አድራጎት ማህበር ጥሪ አቅርቧል። መስፍን አራጌ ዝርዝር አለው። በአዲስ አበባ ላምበረት አውቶብስ መናኸሪያ ግቢ ያገኘኋቸው ወይዘሮ ዘውዲቱ ሽፈራው ለወራት የተለዩዋቸውን ቤተሰቦቻቸውን ለማግኘት ለቀውት ወደመጡት ቀያቸው ለመመለስ ይችን ቀን ስጠብቃት ቆይቻለሁ ይላሉ። የህወሓት ኃይሎች ወደ ደቡብ ወሎ ሀይቅ ከተማ ዘልቀው መግባታቸውን ተከትሎ ህይወት ለሳቸው ፈታኝ እንደነበር ያስታውሳሉ። ብዙ ተንገላተናል። ስንመጣ ችግር ደርሶብናል። ብዙ ነገር አሳልፈናል ማስታወጫ ላይ ተሰድጀ ደሴ የመጣሁን ከደሴ ደግሞ ሲመጡብን ከባድ መሳሪያ ሲጣ ተኩሱ እንደዛ ሲሆን ደሴ መጣ ነው። የደሴ ከተማ ነዋሪ ነኝ የሚሉት ሌላው አስተያየት ሰጪ የህወሓት ኃይሎች ደሴ ከተማ በገባበት እለት ከተማዋ በተኩስና ህይወታቸውን ለማዳን በሚሯራጡ ሰዎች ውጥረት ውስጥ ገብታ በነበረበት ሰዓት በቅጡ ተራምዶ ያልጠገበ ህፃን ይዘው ከነ ባለቤታቸው ህይወታቸውን ለማትረፍ መሰደዳቸውን ተናግረዋል። አንደኛ እዛ ከተማ ውስጥ ከባድ መሳሪያ ሲተኩሱ ነበረ። በጣም በሚያሳዝን ሁኔታ ህብረተሰቡ ሲዋከብ ነበር ነበረ። እንደዚ አይነት ነገሮች በሚያጋጥምበት ሁኔታ ያው ህፃን ልጅ ዘን እንደምታየው ከባለቤቴ ጋር ያው በሚገርም ሁኔታ ትራንስፖርት ራሱ ከሚገባው በላይ ወጪ አድርገን ነው በተለያዩ ትራንስፖርት አማራጭ የመጣ ነው ማለት ነው። እና በጣም ተቸግረን ነው ብዙ መስዋዕትነት ከፍለን የመጣ ነው። ህፃን ልጅ ዝህ እንኳን ሲያዋክቡ ነበር በተደጋጋሚ ማለት ነው። እና በጣም በሚያሳዝን ሁኔታ ከደሴ ተፈናቅለን የወጣ ነው ማለት ነው። ከወልዲያ ከተማ ተፈናቅሎ የመጡት መኩሪያ ጌታንህም ቢነገርህ እውነት የማይመስል ተዘርዝሮ የማያልቅ ችግር ደርሶብናል ባይ ናቸው። ብንቆጥረው ግን ቆጥረው ተዘርዝሮ አልቀቡ ስም በጣም በሶስት ቀን በሁለት ቀን እንመለሳለን ብለን ተመ ወጣን። መቀየሪያ ልብስ ባበጣ የታ ቤተሰቦቻችንም አልያዝንም። ዝም ብለን የህወሓት ኃይሎች ዘልቀው ገብተውባቸዋል ከሚባሉት የወሎ አካባቢዎች ከ700 ሺህ እስከ 1 ሚሊዮን የሚደርስ ህዝብ ህይወቱን ለማትረፍ ወደ ደብረ ብርሃን፣ አዲስ አበባ፣ ባህርዳርና አቅራቢያ ከተሞች ተፈናቅሎ መውጣቱ ይነገራል። የመንግስት ኃይሎች በህወሓት ቁጥጥር ስር የነበሩ አካባቢዎችን ማስለቀቁን ተከትሎ ተፈናቃዮችን ወደ ቀያቸው ለመመለስ ወሎ ህብረት የልማትና የበጎ አድራጎት ማህበር የተባለ አካል ተነሳሽነቱን በመውሰድ እንቅስቃሴ መጀመሩን የማህበሩ ስራ አስፈጻሚ አባል ከቢር ሰይድ ያስታውሳሉ። ይሆናሉ ያለፈው እሁድና ቅዳሜ ስምንት ከደብረ ብርሃን ካም አምስት ደግሞ ከአዲስ አበባ አድርገን አስራ ሶስት መኪናዎች አድርሰው እንዲመጡ አድርገናል፣ በራሳቸው ወጪ ከፍለን። ወሎ ህብረት የልማትና የበጎ አድራጎት ማህበር ማለት ነው። ከችግሩ ስብስብነት ከተፈናቃዮቹ ቁጥር ብዛት ግን በአንድ ማህበር ጥረት የሚገፋ ባለመሆኑ አማራጭ መውሰዳቸውን ነው አቶ ከቢር የሚናገሩት። አንድ መኪና ወደ ሰባሳ ሺህ ብር ገደማ ነው የምትከራየው። አንድ መኪና ስልሳ ሰባ ሰው ነው የሚይዘው። ይህ ችግር ስ የሚይዘውን ብር ስታየው የሚነሳ አይደለም ና ጥሪ ያቀረቡት ለሁሉም ትራንስፖርት ዘርፍ ላይ የሚሰራ ድርጅት በሙሉ ይህንን መልካም ስራ እንዳግዘን የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ሰብሳቢ ሙሉቀን መለስ ጥሪውን በመቀበል አውንታዊ ምላሽ መስጠታቸውን ገልጸዋል። በሰሜናችን የሀገራ ክፍል በነበረው ጦርነት ምክንያት ብዙ ዜጎች ከመኖሪያ አካባቢያቸው ተፈናቅለው ወደ አዲስ አበባ፣ ደብረ ብርሃን ና ባህር ዳር መሰደዳቸው ይታወቃል። ከተወሰነ ጊዜም ወዲህ በተለይ ወደ ኮምቦልቻና ደስ የነበሩ ነዋሪዎች በዛ አካባቢ ሰላም በመሆኑ ምክንያት ሰዎቹን ወደ አካባቢያቸው መመለስ አስፈላጊ የሆነው ስለተገኘ የልዩ ትራንስፖርት ማህበራትና ድርጅቶች ኮሚቴዎች በጋራ በመነጋገር አቅም በፈቀደ መልኩ የተወሰኑ ሰዎችን ወደ ቀያቸው የመለስ ስራ ለመስራት በመወሰን በዛሬ እለት እናንተም ተገኝታችሁ እንዳያችሁት ከአስር በላይ አውቶቡሶችን በማዘጋጀት ሰዎችን ወደ ቀያቸው የመለስ ስራ እየሰራን እንገኛለን። በነጻ አገልግሎቱ ልዩ አውቶቡሶቹ በየቀኑ ያገኙት የነበረውን እስከ ግማሽ ሚሊየን ብር የሚደርስ ገቢ ተፈናቃዮቹን ወደ ቀያቸው ለመመለስ ተግባር እንዳዋሉት የሚጠቁሙት አቶ ሙሉቀን አገልግሎቱ እስከ ቅዳሜ ይዘልቃል ብለዋል። የልዩ ትራንስፖርት ትራንስፖርት ማህበራትና ድርጅቶች ያሉት በሙሉ ይህንን አገልግሎት ለመስጠት ፈቃደኞች ናቸው። በተለያየ ምክንያት አንዳንድ መኪኖቻቸው ወደ መከላከያ ሄዱባቸው፣ አንዳንዶች በተለያየ ምክንያት አሁን ለዛሬ ያልደረሱላቸው በቀጣይ ቀን መኪኖቻቸውን ይሰጣሉ። ዛሬ ግን በዚህ ስራ ላይ የተሳተፉት እንደ አባይ ባስ፣ ኢትዮ ባስ፣ ዋሊያ ባስ፣ አበሻ ባስ፣ ኤፍኤም ባስ እና አፍሪካ ባስ፣ የኛ ባስ እንደዚህ እንደዚህ ያሉት እንዳየኸው እነሱ ተሳትፈው አገልግሎት ሰጥተዋል። እኛ አውቶቢሶቹን እናመቻችን እንጂ ጠዋት ጉዳዩን በደንብ እንዳየኸው አንተም የመናኸሪያው ማህበረሰብ ማለት ማለት ች አይቃጫኝና ውራጅ ስነ ስርዓት አስከባሪ ፌዴራል፣ ትራንስፖርት የመናኸሪያ አስተዳደር ጨምሮ በከፍተኛ ሁኔታ ስራውን ሲያግዙንና አብረው ሲደፍኑ ያሉ ናቸው። ይህ ሁሉ የጋራ ስራ የተደረገ ጉዳይ ነው። የወሎ ህብረት የልማትና የበጎ አድራጎት ማህበር ስራ አስፈጻሚው እንደሚሉት ተፈናቃዮቹን ወደ ቀያቸው በነጻ የትራንስፖርት አገልግሎት እንዲመለሱ መደረጉ ከኢኮኖሚ ድጋፉ በተጨማሪ ስነ ልቦና ስብራቱን ይጠግናል። ከመፈናቀልም አልፎ እናትና ልጅ ተለያይቶ እየኖረ ያለበት ሁኔታ አለ። ባሎቻቸው እዛ ተቀምጠው ሚስቶቻቸውና ልጆቻቸው እዚህ የሆኑ ልጅና እናት የተለያዩበት ሁኔታ ነው ያለው። ባይዘወ የመጀመሪያው ደሴ ምናም ሲያዝ ብዙ ሰው ተለያይቷል። ልጅ የት እንዳለን ምናም በማይታወቁበት ሁኔታ ተለያይቶ አሁን ኔትወርክ ሲከፈት መገናኘቱ ነው። ብዙ ሰው ማህበረሰቡ እዚህ ተቸግሮ ነው የሚበላው የለውም። በተለያየ ሰው ተጠግቶ አስርና አስራ አምስት ሆኖ ቤት ተከራይቶ አዲስ አበባ ካምፕ የለም። ካምፕ ያሉት ከወለጋ አካባቢ የመጡት ናቸው። አንድ ቤት ውስጥ ከሀያ ሰላሳ ቤተሰብ ታገኛለሁ። አዲስ አበባ ኑሮ ታገዋል። በምን ሁኔታ ነው እዚህ የሚቆየው? ይቸግረዋል። የትራንስፖርት ማህበራቱ ላደረጉት አስተዋጽኦ ተፈናቃዮቹም አስተባባሪዎቹም ምስጋናቸውን ለግሰዋል። መደካማ አለ፣ በሽተኛ አሉ፣ ልጅ የያዘ ሰው አለ፣ ምንም ማቀም የሌለው ሰው አለ። ይህንን የትራንስፖርት አገልግሎት በመዘጋጀቱ እኔ በጣም ደስታ የተሰማኝ ማለት በጣም ብዙ ችግረኛ ሰው አለ። እግዚአብሔር ይመስገን አሁን ለዚህ አብቅቶና አሁን ደግሞ ብንም በለለን ሰዓት ባዶ በሆንበት ሰዓት እዚህ ደርሶልን አሁን ወደ ሀገራችን በመግባታችን በጣም ደስ ብሎናል። ደስተኛ ነኝ እራሴ። ለህዝባቸው ላደረጉት አስተዋጽኦ እጅግ አድርገን እናመሰግናለን። በጣም ደስ ብሎናል። አሁንም በተለያዩ አካባቢዎች ተፈናቅለው የሚገኙ በአስር ሺዎች ለሚገመቱ የህብረተሰብ ክፍሎች ተመሳሳይ ድጋፍ እንዲደረግ ጥሪ የቀረበ ሲሆን የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴውም ለጉዳዩ ትኩረት እንደሰጠው አረጋግጠዋል። ፕሮግራም አድርገናል። በቀጣይ ከባህር ዳር ወደ ደሴ የሚሄዱ ተፈናቃዮችን እንደዚሁ በዚሁ መልኩ ፕሮግራም ተደርጎ ምን ያህል ሰዎች አሉ፣ በምን ቀን እንዴት እናድርግ የሚለውን ንግግር በማድረግ ቅድም ከነገርኩ ማህበራትና የመንግስትን ድጋፍ ከሚያደርጉልን ሰዎች ከበጋራ ሆነን በቀጣይ ደግሞ ከባህር ዳር ይህንኑ ስራ ደግመን የምንሰራው ይሆናል። የደብረ ብርሃኑ አሁንም ተጨማሪ ወደ ቀያቸው የሚነሱ ሰዎች ተንቀሳቃሽ ካሉ ይህንንም ስራ ለመስራት በእኛ በኩል ፈቃደኝነቱም ዝግጅቱ አለ። ዛሬ ወደ አካባቢያቸው ከተሸኙት ተፈናቃዮች አብዛኞቹ ለመውለድ የደረሱ ነፍሰ ጡር ሴቶች፣ ከመታቀፍና ከመታዘል ያልዘለሉ ህጻናትን የያዙ እናቶች፣ በእድሜያቸው የገፉና የተጎሳቆሉ አዛውንቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ